የፊታችን ጥቅምት 27 2005 ዓ ም በአውሮፓውያኑ የዘመን አቆጣጠር ኖቬምበር 6 2012 ይውላል። ለተማክሰኞ ነው ለሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የሚፎካከሩት የዴሞክራቲክ ፓርቲ ውጩ ፕሬዚደንት ባራክ ኦባማና የሪፐብሊካን ፓርቲ ውጩ የቀድሞ የማሳቹሴትስ ገዢ ሚት ራምኒ የመጀመሪያውን የፊት ለፊት ክርክር አካሂደዋል። በምዕራባዊቱ የዩናይትድ ስቴትስ ግዛት ዴንቨር ዋና ከተማ ኮሎራዶ በሚገኘው የዴንቨር ዩኒቨርሲቲ ውስጥ የተካሄደውን የረቡ መስከረም 23ቱን ምሽት ክርክር የከፈቱት ፕሬዚደንት ባራክ ኦባማ ሲሆኑ እርሳቸው ወደ ፕሬዚደንትነቱ በመጡበት ጊዜ ውድቀት ውስጥ የነበረውና እየታገለ ያለው የሀገራቸው ምጣኔ ሀብት ወደ ነበረበት ጥንካሬው ለመመለስ እየታገለ መሆኑን ተናግረዋል። ይሁን እንጂ እጅግ በጣም ብዙ ሥራ ወደፊት እንደሚጠበቅ አመልክተው በትምህርትና በሥልጠናዎች ላይ መዋዕለ ነዋይ ማፍሰስና የታክስ ቀነሳ ማድረግ ለሀገራቸው የተሻለው አማራጭ መሆኑን ፕሬዚደንቱ ገልጸዋል። ተቀናቃኛቸው ሚትራምኒ ደግሞ ሀገራቸው ከቀደመው የተለየ መንገድ መከተል እንዳለባት አሳስበው ከሚስተር ኦባማ የተሻለ ነው የሚሉት የእርሳቸው እቅድ የኢነርጂ ልማትን በከፍተኛ ሁኔታ ማሳደግ፣ የበለጠ የዓለም አቀፍ ንግድ መስኮችን መክፈት፣ የተሻሉ የሥራ ስልጠናዎችን ማስፋፋት፣ የበጀት ጉድለቱን መቀነስና የአነስተኛ ቢዝነሶችን መስፋፋት መደገፍን እንደሚያቀፍ አመልክተዋል። ፕሬዚደንት ኦባማ ለግዙፎቹ ኩባንያዎችም የታክስ ቅነሳ እንደሚያደርጉ ገልጸው የሥራ ዕድሎ ችን ወደ ውጭ ሊያስኮበልሉ የሚችሉ ክፍተቶችን ሁሉ እንደሚዘጉ ተናግረዋል። የወደፊቱ የኢነርጂ ማስፋፊያ እቅድም የነፋስ የፀሐይ ኃይልና ባዮፊውልስን ማካተት እንደሚኖርበት ገልጸዋል። እነዚህን የመሠረተ ልማት እቅዶች ወደ ተግባር ለመመንዘር ግን መካከለኛ ገቢ ባለው አሜሪካዊ ላይ ተጨማሪ ጫና መጣል እንደማይኖርበትም ኦባማ አሳስበዋል። ሚትራምኒ ደግሞ ይህ መካከለኛ ገቢ ያለው አሜሪካዊ በታክሶች ቁልል ስር ተቀብሯል ተጨፍልቋል ብለዋል። በመሆኑም የታክስ መጠኑ ለግለሰቦችም ለኩባንያዎችም ሊቀልላቸው እንደሚገባ ተናግረዋል። የመንግስት ቀዳሚ ሚና የሕዝቡን ደህንነት ማስጠበቅ መሆኑን ፕሬዚደንት ኦባማ ጠቁሞ ሕዝቡ የስኬት ህይወት መምራት እንዲችልም አመቺ ሁኔታዎችን ማዘጋጀት እንደሚኖርበት ገልጸዋል። በመሆኑም መንግስት ባለፈው ጊዜ ሐዲዶችን እንደመዘርጋት የትምህርትና የምርምር ተቋማትን መገንባትና ማስፋፋትን በመሳሰሉ መስኮች እገዛ ማድረጉን አስታውሰዋል። ሚስተር ራምኒ ደግሞ የመንግስት ሚና ሕገ መንግሥቱንና የነጻነት አዋጁን መርሆች ማስከበርና መንከባከብ መሆናቸውን ገልጸው ይህም ሊጨበጥ የሚችለው ወታደራዊ ጥንካሬን በማረጋገጥ፣ ለእምነት መቻቻል ቁርጠኝነትን በማሳየት፣ ለአዛውንትና የአካል ጉዳት ላለባቸው እንክብካቤ በማድረግ፣ ግለሰቦች ሕልሞቻቸውን እውን እንዲያደርጉ ነጻነቶቻቸውን በማስጠበቅ መሆኑን አስረድተዋል። ፕሬዚደንቱ በመዝጊያ ንግግራቸው መጪዎቹን ዓመታት እስካሁን በነበሩት የአራት ዓመታት የዋይት ሐውስ ጥንካሬያቸው ውጤት ላይ ማቆም እንደሚፈልጉ ገልጸው በሁለተኛው የሥልጣን ዘመናቸውም እንደ መጀመሪያው ሁሉ በርትተው እንደሚሰሩ ተናግረዋል። ሚስተር ራምኒ ደግሞ በመዝጊያ ንግግራቸው ያለፉትን ዐይነት አራት ተጨማሪ ዓመታት ማለት ለባለመካከለኛው ገቢ አሜሪካዊ ተጨማሪ ከባድ ዘመናት ማለት ናቸው ብለዋል። እርሳቸው ቢመረጡ 12 ሚሊዮን ተጨማሪ የሥራ ዕድሎችን እንደሚከፍቱ የፕሬዚደንቱ መለያ የሆነውን የጤና ጥበቃ ማሻሻያ ሕግ እንደሚሰርዙና በሌላ እንደሚተኩ ቃል ገብተው የወታደራዊ ወጪ ቅነሳ እንደማያደርጉ ግን አስረድተዋል። ሁለቱ እጩዎች የፊታችን ጥቅምት ስድስት ደግሞ በስብሰባ አዳራሽ ውስጥ ከህዝብ ጋር ተገናኝተው በሚካሄድ የክርክር አይነት እንደገና የሚጋጠሙ ሲሆን በዚያ ወቅት ከታዳሚው ለሚቀርቡላቸው ጥያቄዎች መልስ ይሰጣሉ ከዛሬ በኋላ የጥቅምት ስድስቱን ጨምሮ ሁለት በፕሬዝደንታዊ እጩዎቹና አንድ ደግሞ በምክትል ፕሬዝደንቶቹ እጩዎች መካከል የሚካሄዱ ክርክሮች እንደሚኖሩ በእቅድ ተይዟል። ተጨማሪና ዝርዝር ዘገባዎች ዘግየት ብለን ይዘንላችሁ እንመለሳለን።